ሐኪሙን ይጠይቁ ለምሽቱ በኢትዮጵያውያን ማህበረሰብ ውስጥ ከዚህ ቀደም ከነበረው በበዛ ሁኔታ እየታየ መምጣቱ በሚነገርለት ድንገተኛ እና አደገኛ የጤና ሁከት ዙሪያ የተጀመረ ተከታታይ ቃለ ምልልስ ነው ይዞ የቀረበው። በሕክምናው አጠራር በእንግሊዝኛው ስትሮክ በመባል የሚታወቀው ይህ የጤና ሁከት ውስብስብ ችግሮችን የሚያስከትልና አጣዳፊ የህክምና እርዳታ የሚሻ ነው። የህሙማኑን ምንነት ጨምሮ ለህመሙ ሊያጋልጡ የሚችሉ ሌሎች የጤና እክሎችና ከመከሰቱ አስቀድሞ ለመከላከል እስከሚያስችሉ ጥረቶች ድረስ ያለውን የባለሙያ ትንታኔ በቀደሙት ፕሮግራሞቹ ያስተናገደው ሐኪሙን ይጠይቁ በምሽቱ ቅንብሩ የህክምና አማራጮቹን ይመረምራል። ዶክተር ዳንኤል ተስፋዬ የነርቭና የአንጎል አማካሪ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ ዶክተር ዳንኤል ተስፋዬ በድጋሚ ለጊዜው አመሰግናለሁ። አቶ አሉላ በጣም አመሰግናለሁ እኔም። በዚህ በተከታታይ ዝግጅታችን በሕክምና ቋንቋ በእንግሊዝኛ ስትሮክ በመባል የሚታወቀውን ድንገተኛና አደገኛ የሕመም ሁኔታ አስመልክቶ የሕክምና አማራጮቹን እንመልከት። አንድ ሰው ለዚህ አደጋ ከተጋለጠ በኋላ እነኛ ቀደም ብሎ ያነሷቸው ለመከላከል ሊያግዙ የሚችሉ አማራጮች በተግባር ባልዋሉበት አንድ ሰው ለአደጋው ከተጋለጠ በኋላ ምን አይነት አማራጮች ይኖሩታል? በጣም ሰፊ ጥያቄ ነው። አሉ ላይን ነገር ሰፋ ባለ መልኩ ለማሳየት እሞክራለሁ። እንዳልከው ስትሮክ ድንገተኛና ቅስበታዊ አደገኛ በሽታ ስለሆነ በመጀመሪያ ደረጃ ይህ ስትሮክ በደም መፍሰስም ቢሆን የአንጎል አርቴሪዎች የደም መቀጃ ቧንቧዎች በመዘጋትም ቢሆን የመጀመሪያው ድንገተኛ ነፍስ የማዳን ጥረቶች ሊኖሩ ይችላል። የመጀመሪያው ብዙ ጊዜ በዚህ ስትሮክ በሚጠቃበት ጊዜ የብዙ ሰዎች የደም ግፊት እጅግ በጣም ከፍተኛ ይሆናል። ያ መስተካከል ይኖርበታል። የአየር መተላለፊያ ቱቦዎች ሰርክሌሽን ወይም የደም ዝውውርም በአጠቃላይ በትክክለኛ መታሰብ እና እርምጃ የሚወሰድበት ሁኔታ ሊሆን ይችላል። ይህ እንግዲህ በኢመርጀንሲ ደረጃ ነው የማስረዳ፣ በድንገተኛ ህክምና የሚሰጠው በድንገተኛ ህክምና በሰለጠነው ሀገር። አንዳንድ ሰዎች መተንፈስ ሊያቅታቸው ስለሚችል ወይም ትንፋሽን የሚቆጣጠረው የአንጎል ፓርት ደግሞ ከተጠቃ መተንፈስም ስለሚያቅት ይሄ በቱቦ መተንፈስ በአርቲፊሻል ዘዴ በህክምና ሰዎች እንዲተነፍሱ ማድረግ። ብዙ ጊዜ ደግሞ በስትሮክ በሚጠቁ ሰዎች የልብ መጎዳት ይኖራል። ብዙ ጊዜ የልብ ርስም ወይም የልብ አመታት ቅጥ ሊያጣ ይችላል። ያ መቆጣጠር አለብን። ሞኒተሮች መኖር ይኖርባቸዋል። ድንገተኛ የሆነ ለልብም የሚያስፈልጉ እርዳታዎች ሊኖሩ ይችላቸዋል። ሁለተኛ አንዳንድ ጊዜ ስትሮክ በሚይዝበት ድንገተኛ ጊዜ የአንዳንድ ሰዎች የምግብ ወይ ራሱ ምራቅም ወይም ሌሎች ነገሮች ወደ ሳምባ ሊሄዱና ከፍተኛ አደጋ ሊፈጠር ይችላል። ሌላ ምንድን ነው? በአኪዩት ስትሮክ ወይም ድንገተኛ ስትሮክ በሚመታበት ጊዜ ሰዎች ሲዥር እንለዋለን የሚጥል በሽታ አይነት ስሜቶች ኖሯቸው እና ያም ከፍተኛ ጉዳት ሊያደርስ ስለሚችል እሱም መቆጣጠር ያስፈልጋል። ሽንት መሽናት ሊያቀት ይችላል። ሽንት መውጣት ይኖራል። ኤሌክትሮላይቶች ይዛባሉ ሰውነት ውስጥ፣ እሱም ላይ ቁጥጥር ይደረጋል እና መጠነ ሰፊ ነው። የመጀመሪያው እንግዲህ ይሄ በጥቂት ደቂቃዎችና ሰዓታት የሚደረገው የነፍስ አድኑ ድንገተኛ ክፍል ውስጥ ያለው የሕክምና ውጤት ይህንን ማስተካከል ይኖርበታል። እንግዲህ ከዛ ቀጥሎ መንስኤውን ስትሮኩን ማከም ነው። ስትሮኩ በደም መፍሰስ የመጣ ከሆነ የቀዶ ጥገና እርምጃዎች ሊያስፈልጉ ይችሉ ይሆናል። ብዙውን ጊዜ ያ በሚኖርበት ጊዜ እንግዲህ ቀዶ ጥገና ሐኪም መኖሯ የሐኪሙ ስራ ወሳኝም ቢሆን ከሰርጀሪው በኋላ ያለው ነገር ነው። ብዙ ጊዜ ሰዎችን ህይወታቸውን የሚቀጥለው ወይ እንትን የሚለው ፖስት ኦፕ ኬር የምንለው ከቀዶ ሕክምናው በኋላ ያለ ፈተና ያለው ፈተና እጅግ በጣም ውስብስብና ብዙ ጥንቃቄ የሚፈልጉ ነገሮች አሉ በአንዳንድ ጊዜ እንግዲህ እኛም ሀገርም ሌላውም ሀገርም ቢሆን ሶስተኛው ዓለም ቢሆን ምናልባት የፈሰሰውን ደም የማውጣት አቅም ሊኖር ይችል ይሆናል። ከዛ በኋላ ግን የሚፈጠሩትን ኮምፕሊኬሽኖች ሞኒተር ማድረግና ያንን ማስተካከል ከፍተኛ ፈተና ሊሆን ይችላል። እንግዲህ ይሄ በደም መፍሰስ ማ በሚደርሰው የደም መፍሰስ ካልሆነ ደግሞ በመዘጋት ከሆነ የደም ቧንቧ በመዘጋት ከሆነ ደም ቧንቧ በመዘጋት ከሆነ አኪዩት ትሪትመንቶች አሉ። ቲፒኤ የምንለው መድኃኒት አለ። ላለፉት ሀያ አመታት በዓለም ላይ በብዛት የምንጠቀምበት ቆይተናል። ይሄ ቲሹ ፕላዝሚኖጅን አክቲቬተር የሚባል መድኃኒት ነው። የዚህ መድኃኒት ዋነኛ ነገሩ ምንድነው? የጓጎለውን ደም መበተን እና ያንን ማፍረስ። ይሄ እንግዲህ በተለይ አድማጮቻችን ወደዚህ ጥሩ የህክምና እርዳታ የሚኖሩ ከሆኑ ከዚህ በፊት የገለጽናቸውን አይነት የስትሮክ ስሜቶች ሲኖራቸው በአስቸኳይ ኢመርጀንሲ ሩም መሄድ እና በአራት ሰዓት ውስጥ ወይም በአራት ሰዓት ተኩል ውስጥ ከሆነ ይሄ መድኃኒት ቢሰጥ ከፍተኛ ለውጥ ሊፈጥር ይችላል እና በአውሮፓ በመካከለኛው ምስራቅ፣ በአውስትሬሊያ የሚገኙ አድማጮቻችን ይሄ አይነት ስሜት ከተሰማቸው በአስቸኳይ የዚህ አይነት ህክምና ወደሚሰጥበት አካባቢ መሄድ ይኖርባቸዋል። አንፎርችነትሊ እኛ ሀገር ካፓሲቲ የለንም፣ ይህን መድኃኒት ለመጠቀምም ዳያግኖዝ ለማድረግም ልምዱም ስለሌለን እንግዲህ ወደፊት እንግዲህ ዘመናዊ ፋሲሊቲዎች በሚያድጉበትና አቅም በሚፈቅድበት ጊዜ እንደዚህ አይነት መድኃኒቶችን እርግጠኛ ነኝ። የቴክኒክ ቃላት የህክምና ቃላት ስለገቡ ለአድማጮች እንዲያብራሩልን በምርመራው ለማረጋገጥም ሆነ የዚህን ህክምና መስጠት የሚያስችል ሁኔታ በኢትዮጵያ ውስጥ እስካሁን የለም እያሉን ነው። አዎ፣ እስካሁን የለም። አንዳንድ ሆስፒታሎች ካትስካን ወይም ኤምአርአይ የሚባሉ መሳሪያዎች አሉ። አዲስ አበባ ዩኒቨርሲቲ በድህረ ምረቃ ፕሮግራም ኔውሮሎጂስቶች እያሰለጠነ ነው። እዛም የሰለጠኑ በጣም ጎበዝ ሐኪሞች አሉ። ግን ዋነኛው ነገሩ ምንድን ነው? ይሄ የስትራክቸር እና የፕሮሰስ አለመኖር ነው። እና አንድ ሐኪም ወይም አንድ ካትስካን የሚቀይረው ነገር በጣም ትንሽ ነው። ግን ፕሮሰሱ ወደፊት ማለት የሕክምናው ማዕቀፍ አጠቃላይ አቅርቦቱ፣ ክትትሉን፣ ለምርመራ የሚያስፈልጉት ሂደቶች በተሟላ መልኩ ስለሌሉ ቀድሞውንም በዛ ፍጥነት ማረጋገጥ ያስቸግራል። ሕክምናውንም ከዛ በኋላ መስጠት የሚያስችል ሁኔታ መፍጠር አይቻልም ነው የሚሉን። ለጊዜው አስቸጋሪ ነው። እንግዲህ ወደፊት ከአቅም ግንባታ ጋር እየተስተካከለ የሚሄድ እንደሚሆን ተስፋ አለኝ። ውስብስብ የሕክምና ሂደት ክትትል እንደሚፈልግ አስረድተውናል ዶክተር ዳንኤል። ሌሎች አማራጮችንም እንዳልጨረሱ አውቃለሁ ግን በዚህ ሰዓት የሚሰማ በኢትዮጵያ ውስጥ ያለ አንድ ህመምተኛ ከጊዜው አጭርነት ሊደረግ የሚችለው ነገር ውሱን ከመሆኑ አንጻር ምን ሊያደርግ ይችላል? እነኚህ ትልልቅ ምልክቶች በታየ አራት ሰዓታት ውስጥ የገንዘብ አቅም እንኳን ቢኖረው በሌላ ሀገር ህክምናውን መከታተል የሚያስችል ሁኔታ ጠባብ ይመስላልና ምንድን ነው የሚታየው አማራጭ? ከዛ በመለሱ እንግዲህ አረረም መረረም እንደሚባለው አማርኛ አባባል ባለው የህክምና ሚልስ ሆስፒታል ሄደው ሊደረጉ የሚችሉ ሰከንደሪ ስትሮክ ፕሪቨንሽን እንላቸዋለን ዳግመኛ ስትሮክ እንዳይመጣ ለማድረግ የሚቻሉ ዘዴዎች አሉ። እዛ ላይ ነው እኛ ሀገር ያለው ህክምና ሊረዳ የሚችለው በአሁኑ ሰዓት። ይሄ ድንገተኛ የሆነውን ስትሮክ በሙሉ አቅም የማሟላት አቅም ያለ አይመስለኝም። ተሳስቼ ሊሆን ይችላል። በዚህ አጋጣሚ ኢትዮጵያ የሚሰሙ ጓደኞቼ፣ የስራ ባልደረቦች ሊያርሙኝ ይችላሉ። ለዛም መንገዱ ክፍት መሆን አለበት ግን ሰኮንደሪ ስትሮክ ፕሪቨንሽን የምለው ነገር አለ። ይሄ ማለት ድጋሚ ስትሮክ እንዳይመጣ፣ ብዙ ጊዜ በስትሮክ የሚጠቃሰው ሌላ ስትሮክ በአጭር ጊዜ ውስጥ ይዘዋል። ስለዚህ ያ እንዳይሆን ማለት ደም ብዛትም ማውረድ፣ ስኳርን መቆጣጠር ይሄ በደም ቱቦ መዘጋት ከሆነ ደግሞ መድኃኒቶች አሉ እንደዛ የሚያገለግሉ። በደም መፍሰሱ ደግሞ ከሆነ የቀዶ ጥገና አማራጮችም ኮንሰርቨቲቭ ማየትም አጋጣሚ ሊኖር ይችላል። ብዙ ጊዜ ስትሮክ ከተከሰተ በኋላ እኔ እንደ አጋጣሚ ስትሮክ ደርሶባቸው ከኢትዮጵያ ውጭ ያየኋቸው ሰዎች አሉ ለሕክምና መጥተው ብዙ ጊዜ ስትሮክ ከተከሰተ በኋላ ያን ያህል ብዙ ውጪ አድርጎ ከፍተኛ ማን ነው ነዋይ ገንዘብ አውጥቶ ሌላ ሀገር የሚሄዱ እና በዛ የሚገኘው ቤኔፊት እምብዛም ላይ ሆንች እና፣ ይሄ ኮንሲደር መደረግ አለበት። አድማጮች፣ ለዘላቂ ውጤት ታልመው የሚሰጡትን የሕክምናና የማገገሚያ ጥረቶች የሚመለከተው የባለሙያው ማብራሪያ ሳምንት ይቀጥላል። ለአሁኑ ግን ያሉላን እንግዳ ዶክተር ዳንኤል ተስፋዬን ለጊዜያቸው እናመሰግናለን።